ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሐምሌ 30 2008 ዓ.ም ፕሮግራሙን ጀመረ። ብርሃን ኃይሉ ፕሮግራሙን ትመራለች የማስተናግዳችሁ ሰሎሞን አባተ ነኝ እስከ ምሽቱ አራት ሰዓት አብራችሁን ቆዩ አሁን የሰዓቱን የዓለም ዜና እናሰማችሁ ጤና ይስጥልን አድማጮች እንደ ምን አምሽታቸዋል ዜናውን የማሰማው አዲሱ አበበ ነኝ ዛሬ ማለዳ በአዲስ አበባ ተጀምሮ የነበረው የተቃውሞ ሰልፍ በጸጥታ ኃይሎች እንዲበተን ተደርጓል ሰልፉ ሊበተን የበቃው በከፍተኛ የኃይል እርምጃ ነው ሲሉም በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ለቪኦኤ ተናግረዋል። በሌላ በኩል በደቡብ ጎንደር ደብረ ታቦር ከተማ በተካሄደ የተቃውሞ ሰልፍ አንድ ሰው በጸጥታ ኃይሎች መገደሉንና ስድስት ሰዎች መቁሰላቸውን የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ሊቀመንበር እንዲሁ ለቪኦኤ ገልጠዋል። እስክንድር ፍሬው ዘገባ አለው። የተቃውሞ እንቅስቃሴ በኦሮሚያ ክልል ከተጀመረ ወዲህ ተመሳሳይ ሰልፍ በአዲስ አበባ ሲሞከር ሲበተን የመጀመሪያው ነው። ዛሬ ማለዳ መስቀል አደባባይንና ዙሪያውን ያስተዋለ ሁሉ የተበተነውን ሰልፍ ምልክቶች መመልከቱ አይቀርም። የታጠቁና በተሽከርካሪ ጭምር የታገዙ የጸጥታ ኃይሎች በከፍተኛ ቁጥር ይታዩ ነበር። የተቃውሞ ሰልፉን የበተኑት እነዚሁ ኃይሎች መሆናቸውን የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለቪኦኤ ገልጸዋል። እነዚሁ የጸጥታ ኃይሎች ከመተላለፊያ መንገዶቹ አንዱን በመዝጋት መንገደኛውን ወደ ሌላ አቅጣጫ ሲመሩ፣ የተወሰኑ ወጣቶችንም በቁጥጥር ስር ሲያውሉ ታይተዋል። ይህ ደግሞ ከመስቀል አደባባይና አካባቢው በተጨማሪ ሲካሄድ እንደነበር በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ጨምረው ተናግረዋል። እርሳቸው እንዳሉት በዛሬው ዕለት በተለያዩ የአዲስ አበባ አካባቢዎች የታሰሩ ወጣቶች ቁጥር ከፍተኛ ነው። አሁን እየደረሰ ነው ያለው አየር ዜና አካባቢ ብዙ ሰዎች ቁጥራቸውን ለይዘናናት ብዙ ህዝብ ነው የታሰረው። እዛ አካባቢ ጫማቸውን አዘወድቆ ከዛ አካባቢ የወሰኑትን ሰዎች በሙሉ ነው እንትን ያሉት እና ያሰሯቸው። የመላው ኢትዮጵያ አንድነት ድርጅት መያድ ምክትል ሊቀመንበር አቶ ሙሉጌታ አበበም ከታሰሩት ወጣቶች ጋር በተያያዘ የተመለከቱትን ለቪኦኤ አብራርተዋል። እርሳቸው እንዳሉት ቸርችል ጎዳና ተብሎ በሚጠራው አካባቢ በሚገኘው የፓርቲያቸው ጽህፈት ቤት አቅራቢያ የጸጥታ ኃይሎች የወጣቶችን መታወቂያ እየተመለከቱ በዚያ መሰረትም በቁጥጥር ስር እየዋሉና በመኪና ጭነው እየወሰዱ ነበር። የጸጥታ ኃይሎች ሰልፉን የበተኑት ከፍተኛ ኃይል በመጠቀም ጭምር መሆኑን የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አስረድተዋል። በደምቢ ዶሎ፣ አምቦ፣ ነቀምት፣ ሙገር፣ ወሊሶን በመሳሰሉት ከተሞች ህይወት መጥፋቱን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። መንግስት ዛሬ የተካሄዱትን ሰልፎች አስመልክቶ እስካሁን በይፋ የሰጠው መግለጫ የለም። ዛሬ ከተካሄዱ የተቃውሞ ሰልፎች ጋር በተያያዘ ሌላ ዜና፣ በደቡብ ጎንደር ደብረ ታቦር ከተማም የተቃውሞ ሰልፍ መካሄዱን የመያዱ ምክትል ሊቀመንበር አቶ ሙልጌታ አበበ አስታውቀዋል። እርሳቸው እንዳሉት ይህንኑ የተቃውሞ ሰልፍ ተቀጥሎ ከጸጥታ ኃይሎች በተተኮሰ ጥይት አንድ ሰው ሲሞት፣ ስድስት ሰዎች ደግሞ ቆስለዋል። ሌሎች ምንጮች የሞቱትን ሰዎች ቁጥር ሁለት ያደርሱታል። የኢትዮጵያ መንግስት ሰሞኑን የተጠሩት ሰልፎች ህገወጥ መሆናቸውን ሲገልጽ ቆይቷል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት ለመንግስት የመገናኛ ብዙኃን ሲናገሩ ይህንኑ ነበር ያብራሩት። ከአዲስ አበባ እና ከደብረ ሳቦር በተጨማሪ በሌሎች የኦሮሚያ ከተሞችም ሰልፎች መካሄዳቸው ተገልጿል። በደንቢዶሎ፣ አምቦ፣ ነቀምት፣ ሙገር፣ ወሊሶን በመሳሰሉት ከተሞች ህይወት መጥፋቱን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። ልክ ሁለት ሰዓት አካባቢ ነው ሰዎች መሰባሰብ ሲጀምሩ ዝም ብሎ እንግዲህ መፈክር ይዘ ቀረቡ። የተወሰኑ ሰዎች በዛ ድርገባ ተጀመረ። እንዳይገናኝ ተደረገ፣ ኃይል ተወሰደ። በጠቅላላው ካብስ ሁሉ ተፈጠረ፣ መበታተን ተጀመረ። ይሄ ነው የተካሄደው። ምን ያህል የሆኑ ነበር ቁጥራቸው? መጀመሪያ የተሰባሰቡት ሰዎች የያዙትስ መፈክር ምን የያዙት መካከል አንደኛ የበቀለን ፎቶግራፍ ነበር የያዙት። ያ የበቀለ ገርባ ማለት ነው። የበቀለ ገርባ ፎቶግራፍ ይዘዋል። የታሰሩት ይፈቱ ካል አካባብ በኦሮሚያ ውስጥ የተሰራቸው የጦር ኃይል በሙሉ ወደ ካሙ ይመለስ እና ከአሁን በፊት የተጎዱት ሰዎች ካሳ ይከፈላቸው። ይህን የመሳሰሉት ናቸው ጥያቄዎች። እስክንድርን አመሰግናለሁ። በነገራችን ላይ አድማጮች አንዳንድ የተላኩልን ድምፆች ጥራት ስለሌላቸው ይቅርታ እንጠይቃለን። በኢንተርኔት አለመኖር ይመስለኛል። ይሄ ሆነው እና ዛሬ ኢትዮጵያ፣ አዲስ አበባ በተለይ በሌላውም በነበረው ሁኔታ ላይ መንግስት እስካሁን የሰጠው ማብራሪያ የለም። ይህ በእንዲህ እንዳለ ጎንደር ውስጥ ዛሬም የተረጋጋ ሁኔታ አለመኖሩን አንድ የአካባቢው ተወላጅ ለቪኦኤ ገልጠዋል። ስማቸው እንዲገለጥ ያልፈለጉት ኒው ሰው እንደገለጡልኝ የዛሬው አለመረጋጋት መነሾ ትናንት ከኮሎኔል ደመቀ ዘውዱ የፍርድ ቤት ቀጠሮ መተጓጎል ጋር የተያያዘ ሲሆን የመንግስት ኃይል የሆነው መከላከያ ትናንት በህዝብ ላይ የጀመረውን ተኩስ ዛሬም ቀጥሎበታል። ዛሬ የታዘዘው ተክለ ሃይማኖት አካባቢ አንዲት የተመታች ልጅ ነበረች። ቀብሮ አዘዘው ተክለ ሃይማኖት ነበር። ያችን ልጅ ለመቅበር ተሰልፎ የሄደ ህዝብ ነበር። ያው ቀብሮ ሲመለስ ግን መንገድ ላይ በመቆየት መከላከያ ከሰባ ሰው በላይ ቆስሏል። ልጆች ነበሩ፣ በቃ አብረው ሲወጡ ከቤት ሰላማዊ ሰዎች ማለት ነው። እነሱንም እሷንም ይመጥዋት አልሞ በቃ ከቤት ይመጣልተው ነው አልሞ ይመጥ። አሁን በቃ ጎንደር ላይ በአንድ ላይ መሄድ አስችልም። እየተደበደበ ነው የሞተው። ልኩን ለማወቅም ዛሬ አራዳ በፒያሳ ከፍተኛ ፍርድ ቤት አካባቢ ልኩን ለማወቅ እንኳ አልታወቀም። አምቡላንስ እየዞረ እየለቀመ ነው። በአርማጭሆ ከ ዑመራ በመነሳት መከላከያ እየገባ ነበር አርማጮ ፈረቃ ላይ ያው እንደታገደ ነው። ከህዝብ ጋር ተፋጦ እንደገጠመ ነው። ለምን ትሄዳላችሁ? ህዝባችን ለምን ትገላላችሁ? እያለ እስካሁን በትግስት የአርማጮ ህዝብ እየተናገረ ነው። በየአቅጣጫው ህዝቡ ያለውን ስሜት እየገለጸ ነው። እንግዲህ እናመሰግናለሁ። በኦሮሚያ ክልል ሲጠበቅ የነበረው የተቃውሞ ሰልፍ ተደርጓል። ከአንዳንድ ከተሞች ለቪኦኤ የደወሉ የአይን ምስክሮች ናቸው ይህን የጠቆሙት። በሰልፎቹም ቁጥራቸው በውል ያልታወቀ ሰዎች መገደላቸውንና መቁሰላቸውን መታሰራቸውንም ምንጮቹ ገልጠዋል። መንግሥት ሕገወጥ ናቸው ባላቸው በእነዚህ ሰልፎች ህዝቡ እንዳይካፈልና እርምጃም እንደሚወስድ ቀደም ሲል ማስጠንቀቁ ይታወቃል። በተመሳሳይ ዜና ሰማያዊ ፓርቲ ለነገ እሁድ ባህር ዳር ሊያደርግ ያቀደው የተቃውሞ ሰልፍ የፓርቲው ኃላፊዎች ከአቅም በላይ ብለው በገለጡት ምክንያት መሰረዙን አስታውቀዋል። ዝርዝሩ መለስካቸው ማዘ እንዳለ፣ በኦሮሚያ ክልል ዛሬ እንደሚካሄድ ይጠበቅ የነበረው ሰላማዊ ሰልፍ በምን ያህል ስፋት እንደተከናወነ ማወቅ ባይቻልም በአንዳንድ የኦሮሚያ ከተሞች ሰልፎች መካሄዳቸውን የዓይን ምስክሮች ነን ያሉ ለቪኦኤ በስልክ እየደወሉ አሳውቀዋል። ከምዕራብ አርሲ የደወሉ የዓይን ምስክር ነን ያሉ ሰዎች እንደገለጹት በሻሸመኔ ከተማ በተካሄደ ሰልፍ በሰልፈኛውና በጸጥታ ኃይሎች መካከል ግጭት በመፈጠሩ ሶስት ሰዎች በጥይት በጥሩ መቁሰላቸው ታውቋል። ልጆቹ ደግሞ በድብደባ የተለያየ አካል ጉዳት ደርሶባቸዋል። ቁጥራቸው በውል የማይታወቅ ሰዎችም መታሰራቸው እነዚሁ ምንጮች ተናግረዋል። በሌሎች ምንጮች መሰረት ግን በዚህ ከተማ በተከናወነው ሰልፍ በተነሳ ግጭት አንድ ሰው መገደሉን እና ሶስት መቁሰላቸውን፣ አስራ አምስት ሰዎች ደግሞ መታሰራቸው ይነገራል። በመንግስት በኩል ለማጣራት የተደረገው ጥረት ግን አልተሳካም። በምዕራብ አርሲ በቆሬ ከተማም ተመሳሳይ ሰልፍ ተካሂዶ በጸጥታ ኃይሎችና በሰልፈኞች መካከል በተፈጠረ ግጭት የመቁሰል አደጋ እንደደረሰና የታሰሩ ዜጎች እንዳሉ ተገልጿል። በምስራቅ ወለጋ የተለያዩ ከተሞች ሰልፎች መካሄዳቸው ታውቋል። በምዕራብ ሸዋ አምቦ ከተማ በተካሄደ ሰልፍ ሰዎች በጸጥታ ኃይሎች ተገድለዋል ቢባልም ለማጣራት አልተቻለም። በሁለታ ከተማ să vă ce un că se astă de că cu în bani ca să fumă că îl anna grău în انا تو کو کوٹس ہے اس کے اس کے بارے میں ہے اور وہ کراؤس کو تو میں معذرت چاہتا ہوں سکتا ہے اس میں میں لاگو کر رہا ہوں استعمال اس پر نظر اس طرح اور اس طرح کا طور اس طرح تو ganado اس کی یاد رکھوں نو کو تو ہو فرق ہے کیا سنو گے سر یہ تمام کرے گا یقینا کہ ትናንት የኢትዮጵያው ጠቅላይ ሚኒስትር ለተወሰኑ መገናኛ ብዙኃን በሰጡት ጋዜጣዊ መግለጫ ላይ እንዳስታወቁት እነዚህ ዛሬ በኦሮሚያና በአማራ ክልሎች የተካሄዱ ሰልፎች ባለቤታቸው የማይታወቅና ሕገወጥ ሰልፎች መሆናቸውን አስታውቀዋል። መንግስትም ሕግን የማስከበር ኃላፊነትን ለመወጣት እነዚህን ሕገወጥ ያሏቸውን ሰልፎች እንደሚያስቆሙ ተናግረዋል። ከዚሁ ጋር በተያያዘ ዜና ሰማያዊ ፓርቲ በነገ ዕለት በባህር ዳር ከተማ ሊያካሄደው አቅዶት የነበረውን ሰላማዊ ሰልፍ ከአቅም በላይ በሆነ ምክንያቶች መሰረዙን አስታውቋል። የፓርቲው ምክትል ሊቀመንበር አቶ ነገሳ ተፈረደኝን በዚሁ ዙሪያ አናግሬያቸው ነበረ። ለከተማ አስተዳደሩ የእውቅና ደብዳቤ አስገብተን ነበር፣ ባለፈው ሳምንት እስከ ትናንትናው ቀን ድረስ በደህና ሁኔታ እያለ ትናንትና ከዚህ ከአዲስ አበባም ከባህር ዳርም አባላቶቻችንን ማሰር ተከስቷል። ስድስት ናቸው። ሁለቱ የድርጅት ኮሚቴ ስራ አመራር ናቸው። ስማቸውን ያላወቁት ሁለቱን አውቅ ያለው ስማቸውን ስለሺ በቻሳና ወንዳለ አስናቀው ይባላሉ። የፓርቲው የአዲስ አበባ የድርጅት ኮሚቴ ውስጥ የሚሰሩ ናቸው። በራሪ ወረቀቶችን እነሱ ተወክለው ነበረ እንዲልኩ የተደረጉት ሌላ አራት አባላት ይዘው እየሰሩ እያለ ተወስደው አሁን ያሉበት ሁኔታም ጣቢያም አናቅም። የካዛንቺስ ቢሮ አሁን በፖሊስ ቁጥጥር ስር ነው ያለው። ፖስተር፣ በራሪ ወረቀቶችን፣ የተለያዩ ባነሮችን ከዚህ ወደዛ የመላክና የማስተባበር ስራ የሚሰሩ ሰዎች በቁጥጥር ስር ውለዋል ከነ ባነ መሮጡ ከነበራሪ ወረቀቶቹ ማለት ነው። ስለዚህ ለነገ የታሰበው የሰላማዊ ሰልፍ ለጊዜ የተቋረጠ መሆኑንና ህዝቡ በራሱ ፈቃድ የሚያደርገውን ትግል እንዲቀጥል እኛም ድጋፍ የምንሰጥ መሆኑን ለማሳወቅ ነው። በተጨማሪ በሌላ ድረገጽ እና ሚዲያዎች ለማሳወቅ ኢንተርኔት አይሰራም። ዛሬ ማንኛውም ድረገጽ አይሰራም፣ እዚህ አዲስ አበባና አካባቢው። ስለዚህ ዝርዝር መግለጫውን ለወደፊት ለህዝባችን የምንሰጥ መሆኑን ለማሳወቅ ነው። እናመሰግናለን እንግዳችንን። ቀደም ሲል እኔም እንደገለጥኩት እንግዳውም እንደገለጡት የኢንተርኔት ችግር በመኖሩ የድምፆች ጥራትም ከዛ ጋር የተያዘ መሆኑን ለአድማጮች በትሕትና እገልጣለሁ። አሁን ወደ ስቱዲዮ ልመጣ ስል ከሰሜን ጎንደር ስልክ የደወሉና ስማቸውን በአየር እንዳልናገር የጠየቁኝ ሰው በሰጡኝ መረጃ በአላፋ፣ በጣቆሳ፣ በደንቢያ ወረዳዎች ከፍተኛ አለመረጋጋት እንዳለ፣ የተኩስ ድምፅም እንደሚሰማ በተለይም በጣቆሳ ወረዳ አራት ሰዎች በታጣቂዎች እንደተገደሉ ተናግረዋል። በ አላፋ ወረዳ የሻውራ ከተማ ማዘጋጃ ቤትም በእሳት መቃጠሉን ጨምረው ገልጠዋል። የመንግስትን ምላሽ ለማግኘት የማዘጋጃ ቤት ኃላፊ ወደሆኑት ወደ አቶ ሶሎሞን መሳፍንት ዘንድ በተሰጠኝ ቁጥር ደውዬ ስልኩ አልተነሳልኝም። ወደ ሌላው ሰው ክንዱ አድሚ ዘንድም ያደረግኩት የስልክ ጥሪ ሙከራ አልተሳካም። ሙከራችን ሰሞኑንም ይቀጥላል። በነገራችን ላይ አድማጮች በተላለፉ ዘገባዎች ዙሪያ የመንግስት ምላሽ ለማግኘት ዘጋቢዎቻችንም እየሞከሩ ያልተሳካም አለ። በሌሎችም ላይ ደግሞ ሰሞኑን የመንግስት ምላሽ ካለ የምናቀርብ መሆናችንን እንገልጣለን። ከኢትዮጵያ ውጭ ሶማሊያ ውስጥ በባይዶዋ ዛሬ ማለዳ አልሻባብ አንዲት የ15 ዓመት ልጃገረድ በአካሄደው ጥቃት ሲገድል ሌሎች አራት የቤተሰብ አባላትም በጽኑ መቁሰላቸው ታውቋል። የሱዳን ሕዝባዊ የነጻነት ንቅናቄ ኤስፒኤልኤም ተቃዋሚ መሪ ሪክ ማቻር የክልሉ መሪዎች የደቡብ ሱዳን ምክትል ተቀዳሚ ፕሬዚዳንት አድርገው የሾሟቸውን ሹመት ተቀበሉ። ይህ የሆነው አዲስ አበባ ውስጥ እየተካሄደ ባለው የኢጋድ የመሪዎች ስብሰባ ነው። ለመጨረሻም በደቡብ አፍሪካው የአካባቢ ምርጫ ገዢው ፓርቲ ኤኤንሲ ማለት የአፍሪካ ብሔራዊ ኮንግረስ በዋና ከተማዋ ፕሪቶሪያ ውስጥ በተቃዋሚዎች መሸነፉ ታውቋል። አዲሱ አበበ ነኝ። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 ና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሐምሌ 29 2008 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም እረኛ ነበርኩ ይላሉ እንግዳችን የዛሬው። የአሜሪካ ድምፅ በአሁኑ ይዞታው ከ33 እና ከ34 ዓመታት በፊት ከመቋቋሙ በፊት ሌሎች በርካታ ዓመታት አስቀድሞ የአሜሪካ ድምፅ የውጭ አገልግሎት በመባል የሚታወቀውን የራዲዮ ፕሮግራም ያቀናብሩ የነበሩት አንጋፋ ጋዜጠኛና ታዋቂ የትምህርት ሰው ተሾመ ዋጋው ይባላሉ። ለከፍተኛ ሽልማትና ክብር የበቁበትን የዕድሜ ልክ ማህበረሰባዊ አስተዋጽኦ መነሻ በማድረግ አሉላ ከበደ ከፕሮፌሰር ተሾመ ዋጋው ጋር ያደረገው ቃለምልልስ ምልልስ ከዚህ ቀደም ያልቀረበ ቀሪ ክፍል በተከታዩ ቅንብር ተጠቃልሏል። ፕሮፌሰር ተሾመ ዋጋው በዚህ ዩናይት ስቴትስ የሚገኘው የኢትዮጵያውያን የሽልማት ድርጅት ማህበረ ግይሯን ዘረ ኢትዮጵያ የዕድሜ ልክ አበረከቱት አስተዋጽኦ እውቅና ከሰጣቸውና ካከበራቸው፣ ለሽልማትም ካበቃቸው የአመቱ ምርጥ ሰዎች አንዱ ኖት። እንኳን ደስ ያለው። እግዚአብሔር ይስጥልኝ። እኔም ደስ ብሎኛል። በተለየም ከኢትዮጵያኖች በመምጣቱ። ፕሮፌሰር ተሾመ ልዩ ሙያው በሆነው ትምህርት በኩል በርካታ ጽሁፎችን አበርክተዋል። የበጎ አድራጎት ስራዎችንም ሰርተዋል። እነኚህን ተመልሰን እንመለከታለን። ወደ አሜሪካ ድምፅ ላምጣው። አሜሪካ ድምጽ የአማርኛው ክፍል የዛሬ 34ና 35 ዓመት በአሁኑ ቅርጹ መንቀሳቀሱ ከጀመረበት በፊት እርሶና ሌላ አንድ ሀጋሮ አቶ አሰፋ ይርጉ ከኢትዮጵያ እየተመላለሱ የውጭ አገልግሎት በሚባለው የአሜሪካ ድምጽ የተለየ ፕሮግራም አማካኝነት ወደ ኢትዮጵያ የሚተላለፉ ዜናዎችን፣ ፕሮግራሞችን ታቀርቡ ነበር። እስኪ በቅድሚያ ስለአጀማመሩ ያጫውቱን፣ ዘመኑንም ያስታውሱን። መቼ ነበር? አዎ፣ አውስትራሊያ ዳታ መጥቃጠን ነው። በኋላ ካሊፎርኒያም። በትምህርት ምክንያት ነው ዋሽንግተን ዲሲ የመጣሁት እና ከዚያ ሳለውኝ እንዲህ ያለ መስሪያ ቤት አማርኛ ይፈልጋልና እና ብታነጋግራችሁ አለን። ጓደኞች ናቸው፣ ቤተክርስቲያን ተገናኝተን። ከእኔ በፊት ማን እንደሆነ አላውቅም፣ ግን ለአጭር ጊዜ ተጀምሮ ወዲያው ቀርቷል። አቶ አሰፋ ይርጉ ናቸው። ሌላው ሰው አሰፋ ይርጉ በኋላ ነው የመጣ ለትሬኒንግ፣ በእኔ ስር ሁኖ ይሠራ ነበረ። እሱ በኋላ ነው የመጣ። መዲያን ጊዜ እኔ ብቻ ያነበርኩኝ። ገባሁኝ፣ ፈተና ሰጡኝ። እነዚህ ቴክኒሽያኖች እንደምታውቅ፣ ምን እንደሆነ ያውቃሉ ፕሮዳክሽን ወዲያው ተስማማነ እና በከፍል ጊዜ በትምህርት ከበቀሩ ማለት ነው። እዚያ ልሰራ ጀመርኩ። ስራው ያስፈልገኝ ነበር፣ ለእኔም ስራውን ወደድኩት። እነሱም በጣም ወደዱት። እዚያ ጀመርን። ይሄ የሆነው በአስራ ዘጠኝ መቶ ሀምሳ ስምንት ነው በፈረንጅ። ከዚያ ከአስራ ዘጠኝ መቶ ሀምሳ ስምንት ጀምሬ እስከ አስራ ዘጠኝ መቶ ስልሳ አምስት ድረስ እዚህ በአሜሪካ ድምፅ ውስጥ ሰርቻለሁ። ሙዚቃ አለበት፣ የሳይንስ ሪፖርት አለበት ሁሉም ነው የማደርገው። እሱን ስራ ቆየሁኝ። በኋላ ስራው ቀጣይ ስለሆነ ቅጥር ሁነ ብትገባ አሉኝ። ለእኔ እሱ አይመችኝ እና ትንሽ ክርክር ነበረ። ሆኖም እሱንም ወሰድኩኝ እና ገንዘብ ያስፈልገኛል፣ ተማሪ ነኝ። የእነሱን ፍላጎት ላይ ጥሩ ተገናኘ እና መልካም ጊዜ ነበረን ለብዙ ጊዜ። ምናልባት አንዳንዶቹ አሁን ታውቃቸው ይሆናል አስባለሁ። ስምም ነበርን በትምህርት ጊዜ በፈተና ወይም አንድ ነገር ሲሆን ለእኔ ብለው የተለየ ፕሮግራሙን ለውጠው ይረዱኝ ነበር። ስለዚህ ስራው እኔ እንደወደድኩ መጠን፣ ክፍያውም ክፉ አልነበረም። በእኔ ጊዜ የእኔንም ስራ ወሰዱት። በኋላ ብዙ ጊዜ ከዋሽንግተን ዲሲ ስቱዲዮ ተቀርጾ በላይብሬሪ አድርጎ ወደ አዲስ አበባ ይደርስ ነበር። አንዳንዱ ግን ትልልቅ ለምሳሌ የኬኔዲ ምርጫ ጊዜ የሞታቸው ጊዜ ወይም ደግሞ ቀዳማዊ ኃይለስላሴ ሊጎበኙ ሊጎበኝ መጡ ጊዜ በቀጥታ በጀርመን በኩል ወይም በቀጥታ ወደ አዲስ አበባ ይላካል። ኢትዮጵያ ከገባ በኋላ ነው የሚሰራጭ የነበረው። ከአዲስ አበባ የመገናኛ ሚኒስትር ነበረ። እዚያ ነው እርስዎ እዚህ ያዘጋጁና ወደ አዲስ አበባ እንዲደርስ ያደርጋሉ። በተዘጋጀ ቁጥር ቪኦኤ ብራንች ያለው ላይቤሪያ እዚያ ይልኩታል። ከላይቤሪያ ወደ አዲስ አበባ ወደ ሚኒስትሪ ኢንፎርሜሽን አ አይም ጊዜ እንደዚህ ነው የነበረ እንዳሁኑ አልሆነም ነበር። በጣም ተወደደ ካሰብነው ነው። በፕሮግራሙን እንዲያውም በኋላ ስመለስ በአስራ ዘጠኝ መቶ ስልሳ ስድስት በፈረንጆች አቆጣጠር አንድ ስራ ከዩኒቨርሲቲው ይዤ ነበር። ይሄ የኢትዮጵያ ተማሪዎች ጨርሰው ሳይወጡ በፊት አገር ቤት ልከን አንድ አመት የስራ ልምምድ እንዲለምዱና አገራቸውን እንዲያው እናደርግ ነበር በዩኒቨርሲቲ በኩል። እና የእሱ ኃላፊ ሆንኩ ወዲያው እንደተመለስኩ። ዚህ ሀገር እና አገር ቤት እዛ ወጃም ደጀም ውስጥ የሚሆን ወይም በሱዳን ቦርደር በወለጋ ሱቅም ሆነ ድምጼን ሲሰማ አምተ ዶክተር ተሾም አደለን ይልኛል። መገናኛ ሚኒስቴር እንዲሁ የእኛ እነዚያ የምንልከውን ጥሩ አድርገው ይጠቀሙበታል። እዚያ በላይ ለማስተማሪያ እንጠቀምበታለን ና የሚናሳዩኝ እዚያ በድምጽ ይለይዎታል። በየሄዱበት ይነግሮት ነበር። በየሄድኩት ሁሉ እስካሁን ድረስ እሱ አልቀረም። አዎ እዚህም አገር ከመጣው በኋላ ብዙች አሉ የሚያስታውሱ። የሚያስገርመው እሱ ነው በህይወቴ የሰራወቱ። ቅድም አንተ እንደጠቀስከው በኢትዮጵያ ጋር የተያያዘ ሪሰርች። የሚገርመኝ ግን ምንድን ነው? በዛን ጊዜ ብዙ መገናኛ የለም ሬዲዮ። ይህን ያህል በመታወቁ እዚያ ከማታስበው መንደር ስትገባ ሰዎቹ በድምፅ ይይዛሉ። እና መኝ የነበረው ምንድን ነው ይሄ ፕሮግራም ቢጠነክሩ ማናቸውም ህዝቡ ለማግኘት በጣም ቀላል ነበር። ገልሰው ነበር ማለት ነው። ከሀምሳ አምስት አመታት በፊት የቀረቡ ፕሮግራሞች ነው የምንነጋገረው። ቀደም ብዬ በመግቢያዊ እንደገለጥኩት የአሜሪካ ድምጽ የዛሬ ሰላሳ አራት እና ሰላሳ አምስት አመት የአማርኛው ክፍል ከመቋቋሙ ብዙ አመታት ቀደም ብሎ ነው እነህን ስራዎች የሰሩት የሚተላለፍበት ጊዜ ይታወቅ ነበር። ያዘጋጇቸው ፕሮግራሞች ከተላኩ በኋላ የተወሰነ ቀን ነበራቸው። ምን ይመስል ነበር? አለ ቀን ቀን ለምሳሌ መክሰኞ ማታ ሊሆን ይችላል። በቀኖች ማን ይሆን እንጂ አለ የተሸማጋው ፕሮግራም ይመጣል፣ እንዳመልጠን እያሉ ሰምቻለሁ። እንደዚያ ነበር ነበር። ስለዚህ የተወሰነ ቀን ነበረው። በዚህ ቀን ነው የሚተላለፍ ተብለው። አዎ ሁልጊዜ ወላጆቼ ደብረ ታቦር ነው ይኖሩ የነበረው። አባቴ አስቀድሞ ይናገራል፣ ልጄ ዛሬ የምናገርበት ጊዜ ነው በኢትዮጵያ ሬዲዮ አማካኝነት ነው ይተላለፍ ነበር። አዎ አዎ፣ ኢትዮጵያ ሬዲዮ አማካኝነት ነው እዚያ ነው የሚልቁት። ግን እንደማውቀው አንዱንም ለፖለቲካ ምክንያት ይሁን ለምናምን ያልተቀበሉበት ቀር የለም። እንዲያውም ጨምሩ ይሉ ነበረ። እንግዲህ እንጃ የባጀት ጉዳይ፣ ከዚያ ሲሙር ሰውም የለንም እንዳልኩ፣ ብዙ ጊዜ ነው። በኋላ አሰፋ እርጉ ለትሬኒንግ ነው የመጣው። ለስልጠና መጡ አቶ አሰፋ እርጉ። እሳቸው ኢትዮጵያ ሬዲዮ የሰሩ ነበር ስራ ነበረ። እና እሱ ነው የምታውቁ። በኋላ አዲስ አበባ የምትመልሶ ስራ ይብኛል። ምን ያህል ጊዜ ከእርሶ ጋር ሰሩ? መቼ ጀመሩ እሳቸው? ምናልባት አንድ ሁለት አመት ይሆናል ለአጭር ጊዜ ነው የመጣ። በኋላ ተቀጠለለት ይመስለኛል። አመቱን የመጣበትን ልነግር አልችልም። ጊዜው ረጅም ነገር ግን ወደኋላ ወደ መጨረሻው ነው። ምናልባት በስልሳ ሶስት እንደዚህ ይሆናል። በእኛ አቆጣጠር ስልሳ ሶስት ይሆናል። እዚያ በኋላ አነ ጋር ይሰራ ነበረ ተመልሶ ምናልባት አንድ አመት ወይ ሁለት አመት እዚያ አይበለትም። ለአውሮፓውያን የዘመን አቆጣጠር በሺ ዘጠኝ መቶ ስልሳ አምስት አካባቢ መቋረጡን ነው የተረዳሁት። ለምን ተቋረጠ፣ እንዴት ተቋረጠ? እንግዲህ እኔ እስካለው ይሠራል። በኋላ እንደምታውቀው እኔ ፒ ኤች ዲ ያገኘው ና ሌላ ስራ ጀምር ፉልታይም አዘ ፕሮፌሰር ሀዋርድ ዩኒቨርሲቲ ዩኒቨርሲቲ መላንደስ ያን ጊዜ ሁሉ ይጠይቁ የነብዬ እንድቀጥልላቸው ነገር ግን በዛ ብኝን አልቻልኩም። ሌላ ሰው አላገኙም ይመስለኛል። ደካ ሰው አልተገኘም። እንግዲህ ማወቅ ያለብን ምንድን ነው? ይሄ ፕሮግራም በጣም ሰክሰስፉል ነበር። ባያኒ ስታንዳርድ እነዚህ እዚህ ያሉ ሰው ያውቃሉ፣ ፊድባክ ያገኛሉ፣ እዚያ አሜሪካ ኤምባሲ ወይም ኢትዮጵያ ዘንድ ግን በኋላ ለምን እስካለሁ ድረስ አውቃቸዋለሁ ሰዎቹ እዚያ የነበሩት በጣም ቅርብሽ በኋላ ይሄን ያህል አምስ ከሰራ ነ እኔ እያሰማርኩ ምን እያለ አትሊስት አንድ ሁለት ጊዜ በሳምንቱ ብትችል ያለ እዚያ የተቻለን ያህል እናና ስራለን ይሉኝ ነበር። ሁሉ ጊዜ አልቻልኩም እነሱ የፈለጉትን ያህል ግን አልተዘጋም ነበር። እኔ ወደ ኢትዮጵያ በአስራ ዘጠኝ መቶ ስልሳ ስትመለስ ሌላ ሰው ቀጥሎት ነበረ። ሌላ ሰው ነበረ ያመጡት። ፓብሊክስቲክም አግራውንድ አለኝ። ቋንቋውን ቋንቋ ነው። ጥሩ ስሜት ነበር ሰዎቹ ጋር ደግሞ ለእኔም በጣም ጥሩ ነበሩ። እኔም ሆንኩኝ እና ከትምህርት ቤት ጋራ የሚቃወም ነገር ጠይቀውኝ ያውቁም። የሚቃወም ነገር ቢሆን ለእኔ ነው የሚረዱ እና እንዲያ ሲሆን አየህ ሰው ሰው ነውና ስሎ ሰራላቸው ነበር እና አቶ ዘቨሪ ሀፒ ሮሽ የእርሶን ፈለግ ተከትለው ስለ ኢትዮጵያ ትምህርት ያጠኑ ወይም ስለ ትምህርት በአጠቃላይ ያጠኑ ኢትዮጵያውያንም የእርስን ስራዎች ነው በዋቢነት የሚጠቅሱት። እንደ አውሮፓውያን ዘመን አቆጣጠር በ1971 እና 73 65 እና 66 በኢትዮጵያ ዘመን አቆጣጠር ያደረጉት የልጆችን ትምህርት የመቀበል አቅም የሚመረምር ንድፈ ሀሳብና ተግባራዊ ትምህርት በገጠር ኢትዮጵያ በቀዳሚነቱም በዋናነትም መሰረት በመጣሉም የትምህርት ስርአት ለመቅረጽም ረድቷል። በኢትዮጵያ የሚባለው ትልቅ ስፍራ የተሰጠው ጥናቶ ይዘቱ ምንድን ነበር? እስኪ ያስረዱን። ምንድን ያደረጉት በቀጥታ ቀላል አይሆንም። መጀመሪያ እዚህ ዩኒቨርስቲ ደንስ ወጥቼ እንደተመለስኩ፣ በዚያን ጊዜ ፖለቲካል ችግር ነበር ተማሪዎቹ ና የሚማሩም ስራችን ቢስድራፍት ይሆናል ነበረ እኔ ግን የፈለኩት እና አጓጓሁቱ ወደ ዲፓርትመንቱ የሄድኩት ጥናት ማድረግ የ የአድሚኒስትሬሽን ሌሎች ምን ያደረጉት ይችላሉ። አንደኛ አገር ቤት የሚኖሩት ወላጆች ልጆቻቸው ምንድን ነው የሚፈልጉ? ስሜታቸው ምንድን ነው? ሰቱ ምንድን ነው? እነሱን ተማሪዎችን ይዤ ሄጄ ለምሳሌ መንዝን ወሰድ፣ አዲስ አበባ ማስተማር ስላለብኝ እሱ መራግ አይደለም። ተማሪዎችን ሱፐርቫይዝ አድርጋለሁ። አምስት አመት ሲሼ ለአንድ አመት እና ሪፖርት ጻፍኩኝ። ብዙ ጥናት የሆነው እዛ ላይ ነው። ይሄ ማለት ሪቪንግ ፕራክቲስስ ኑሩራል ኢትዮጵያ የተባለው ልጆቻችንን አስተሳሰባቸው እና በምን ስልት የሚማሩ የተሻለ ውጤት እንደሚያመጡ ተባለው ምንም የለም። በዚያን ጊዜ አንድ ስ ነው። ሁለተኛ አሁን ጠላት ጠላት ስንልኛ ጊዜ ጣሊያን ማለት ነው። ከወጣ በኋላ ያመጣ ነው አብዛኛው የወስተርን ኤዱኬሽን ሀው ረለማንት ዘት ምንስ ስናደር ቆየንም። እነዚህ ውጭ ሰዎችስ መጥተው ሲረዱ እንደምንድንነው ያደረገው ከእነሱ ጋር ተግባራዊ ጠቀሜታው ምንድን ነው? አዎ ችግሩ ምንድን ነው አይደንቲፋይ ማድረግና ከዚያ በኋላ ችግሩ የምንዋጣበትን መንገድ ነው። ችግሩ የሚዋጣው ያው ኢትዮጵያዊ የሆኑ በቂ ፕሮፌሰሮች ስናመጣ ነው። እሱ በቀላሉ በአንድ ጊዜ የሚሆን አደለም። የመጡትም ወደዚያ ከምሄድ ሰንተ ወደ ሌላ ሌላ ቦታ ይሄዳሉ። ሌላ ችግር ነበረ። እሱ የፖለቲካም ነገር እና ለእኔ አየሁት፣ እሱ ነው የሚገርመ። ግን ምንድን ነው ይህንን ኢትዮጵያን ሩራል ኢትዮጵያ ልጆቻቸውን እንዲማሩላቸው የሚፈልጉ አንዱ ነው። ሁለተኛ ያን ጊዜ ሀይሌ ሰንተራላይዝድ ነው የሆነው። እኛስ አዲስ አበባ የምንሰጠው ትምህርት እንዴት ያለ ነው? ሁለቱንም ለመጻፍ ሞ ያንኛውን እንደነገሩ ሪፖርቱን መጻፍ ጻፍኩኝ። በኋላ ደግሞ ይህንን የነበረውን ሲስተም ቤተ ክርስቲያን ጊዜ ጀምሮ በተለይ ከምኒልክ በኋላ ጽሁፍ የለም። እዚያን ጊዜ የነበሩትም በሕይወት ምኒልክ የተማሩም ያስተማሩም አንዳንዶች ይገኙ ነበር። እነሱን እያደረ ትልቅ መጽሐፍ ጻፏል። ሺ ሁለት መቶ ገጽ ሲሆለ ሶርስ ቦክ አብ ኢትዮጵያን ኤጁኬሽን። ያ ማለት ልናደርግ ይሞክር ነው። ይሄ ወስተርን ኤጁኬሽን አለ። እሷ ወደ ኢትዮጵያ ከመጣ በኋላ በምኒልክ ጊዜ ነው የመጣው። ምን ልናደርግ ሞክር፣ የደረሱብን ችግሮች ምንድን ናቸው? ምን አደረግን ነው፣ እነዚያን ችግሮች ለማስወገድ ይህንን ሁሉ የሚል ጥያቄ ነው። እሱ ሊታተም ተዘጋጅቶ በዩኒቨርሲቲ ማተሚያ ቤት ስንዘጋጅ ነው እንግዲህ ያን ጊዜ ሬቮሉሽን የመጣው እና እኔ ብስባት ካል ቁጣውኝ እስከ ዛሬ አልታተምም። ነገር ግን ከዚያው መጽሐፍ በተንተራሰ ሌሎች ብዙ መጽሐፍ ስ ያሉ መጽሐፎቹ እንግዲህ ኦሪጂናልነታቸው አንድ ሱ የጻፈም ያን ያህል የለም። እሱንም ጻፍኩኝ በኋላ ለማስተማሪያ ሆነ ለማንም ለላይብረሪ ደርሷቸዋል። አሁንም ያለው እሱ ነው ገና እና በእኔ ጊዜ ለመስራት ከፈለግ ለመስራትም አይፈልጋለን እና የሚገርም ምንድን ነው አሁን እሱን መስመሩን ሳለቀው በፊት ያን ጊዜ ያደረግኩት መሰረት ለእኔ ሪሰርች ለንተለክሽን ላይፍ ያን ጊዜ ነው መሰረቱ የተጣለ እስከ ዛሬ ድረስ እኔም ካሰብኩት ይልቅ ሳላውቁ ተዋጥኩኝ በዚያ ቶ ሌላ ለማየት እድልም ጊዜም አልነበረኝም። እድሜውን በሙሉ በኢትዮጵያ ትምህርት፣ በአጠቃላይም በትምህርት ጉዳዮች የሰጡ ቀደም ብለን እንደጠቀስነው በሺ ዘጠኝ መቶ ሀምሳ ስምንት እንደ አውሮፓውያን የዘመን አቆጣጠር አንስቶ በአሜሪካ ድምጽ የውጭ አገልግሎት በተለየ ፕሮግራም ያቀርቡ ነበር። በኋላም በሺህ ዘጠኝ መቶ ሰባ አምስት ወደ ሚሽጋን ከተመለሱና በሚሽጋን ዩኒቨርሲቲ መምህርነቱን ከቀጠሉ በኋላ የመረዳጃ ማህበር አቋቁሞ ብዙዎቹን እንደረዱ ታሪኮ ይዘክራል። ቀሩን ጥቂት ደቂቃዎች የትምህርትን ጉዳይ ሌላ ጊዜ እንዳሉት በሰፊው እንመለሳለን። በግል ከእርሶ ጋር በሚደረግ ቃለ መለስም በውይይቶችም ለዛሬው ግን ከልጅነት ታሪኮ ለቅምሻ ትንሽ ነጥቦችን እናንሳ። ደብረ ታቦር ነው የተወለዱት። እንደገለጹልንም በዚያ ገጠር አካባቢ አድገው ለከፍተኛ ትምህርት ወደ አውስትራሊያና ወደ አሜሪካ የመጡባቸው ሁኔታዎች እስኪፈጠሩ ድረስ ያደጉት በዛው አካባቢ ነው። እስኪ የልጅነት ጊዜ ሆነ እንደው ምን አይነት ልጅ እንደነበሩ በመጠኑ ያስታውሱን። ትልቅ ጥያቄ እየጠየከኝ ነው። አዎ እንግዲህ ጊዜ ባልፍ አንድ ቀን አሁን ልጆች የሚያደጉ ልክ እሱን አይነት ነው የሚጠይቁኝ። እንግዲህ ነበር ልጅነት። በመቀደም ስ አይተሃል እዚያ አብሬያቸው እዚያም መንደር ሳድግ የማስታውሰው ከዚያም በኋላ አዲስ አበባ ሆነ ውጭ ሀገር፣ ምለው ሞራለስ በአቅርቢ የሚያውቁኝ ተማሪዎችም ሆነ የስራ ጓደኞች የዚያን አይነት መንፈስ ነው ያላቸው። ምን እንደ ያደረግኩ አላውቅም። ጥሩ ተቀባይነት አለኝ። እንግዲህ ወላጆች ጉዳይ እና አስተዳደግ ጉዳይ ነው። ደኩበት ቦታ መንደራችን ፈረስ ሜዳ ይባላል። ከብትን ጠብቅ ነበር። ታዚያ መንደር ብዙዎቹ ዘመደንጎች ነን። አጎቶች፣ አክስቶች እና ደግሞ አያቶችን በህይወት ነበሩ። እዚያው መንደር ነው የምንኖር የነበረው። ፍቅር ሁለተኛ ሌላ ቦታ አይደገምም። ገናኛለን ወላጆቻችን ያስተማሩን እንድንረዳዳ ነው። ብዙም እረዳዳለን። እኔም የሚረዱኝ አሉ ከኔ በፊት የነበሩት። እኔም በተቻለኝ የሚያራቅም ከባጀት አንዱ እሱ። ብዙዎች መስኪን ዘመዶች አሉ የሚረዱ እሱ ነው እና በጣም ሪዎርድ ነው። እዚህ ሀገር መጣውን ትደስ የሚለኝ ምንድን ነው ኢትዮጵያ አፖርት ሲያገኙ ሻይን እና ለምሳሌ አሁን በክቡ ጊዜ እኔ ጋር የነበሩና

በእነሱ በሚችሉት መጠን የሚያደርጉት ነገር ሁሉ እሱ ነው እና እኔ የምልህ ውጭ ሀገር ነው ያለው ከህይወቴ አብዛኛውን ግን ህይወቴን አሁንም ዙሬ ሳይ መሰሩ የተጣለው እዚያው መንደሩ ነው ውስጥ የኢትዮጵያ ህዝቦች። ፕሮፌሰር ተሾመ በርከት ያሉ ቁም ነገሮች ነው ያዋዩን። ግን ከታሪኮ ጨለፍ አደረግን እንጂ አልጨረስንም። በሌላ ፕሮግራም ልሼ ላገኘው እፈልጋለሁ። ለአድማጮች ለማስታወስ ያህል ከ ሺ ዘጠኝ መቶ ሰባ አምስት እንደ አውሮፓውያን የዘመን አቆጣጠር ጀምሮ በሚሽጋን ዩኒቨርሲቲ በትምህርት በአፍሪካውያን አሜሪካውያን ትምህርት በአፍሪካ ጥናት ተመራማሪነት በስነ ጽሁፍ ሳይንስና ስነ ጥበብ በበርካታ ዘርፎች አገልግለዋል በእንግሊዝኛ በፈረንሳይኛ ና በአማርኛ የተጻፉ ጥናት ጽሁፎች አሉት ፕሮፌሰር ተሾመ ዋጋው ለጊዜው አመሰግናለሁ እግዜር ይስጥልኝ በጣም እግዚአብሔር ይስጥልኝ አሉላ። በጣም ደስ ይለኛል እንዳንተ ካሉ ሰዎች ጋር መነጋገር። መልካም ወደፊት ኑሮ ይኑርህ። እንገናኝ ይሆናል። አሜን። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እኔም አሉላንና እንግዳውንም ፕሮፌሰር ተሾመ ዋጋውን በድጋሚ አመሰግናለሁ። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመት ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ አራት ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናስተላልፍላችሁ ዝግጅት በተጨማሪ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ከሰኞ እስከ ዓርብ በ19ና በ49 አጭር ሞገድ ጋቢና የተሰኘ ፕሮግራማችንንም እንድትከታተሉ እንጋብዛለን። አሁን የሙዚቃ ቃና ይከተላል። ጽዮን ግርማ ጃ እንደምናመሻችሁ፣ እንደምንሰነበታችሁ። ውድ የሙዚቃ ቃና አድማጮች፣ የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛው ቋንቋ ዝግጅት ክፍል የእንግሊዝኛና የሌሎች ቋንቋዎችን ምርጥ ምርጥ ሙዚቃ መራርጠን ስለ ሙዚቃዎችና ሙዚቃውን ስለሰሯቸው ሰዎች መረጃን ወደ እናንተ የምናደርስበት ፕሮግራማችን ላይ እንገኛለን። ሙዚቃዎቹን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። My mother was one of the greatest entertainers of all time. Sun in the sky, know When she was performing, she was an anomaly. She was brilliant. She was loved. And I'm feeling good one and only Nina Simone. እናቴ የሙዚቃ ስራዎቿን በምታቀርብበት ጊዜ የምን ጊዜ ምርጥ ከሚባሉ አዝናኝ ሰዎች አንዷ ነበረች። እናቴ ድንቅ አንጸባራቂም ነበረች። እናቴ ፍቅርም ነበረች። ዋት ሀፕንድ ሲሞን በተሰኘውና የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይ የኒና ሲሞን ብቸኛ ልጅ ሊዛ ሴለስት ስለ እናቷ የሰጠችው የምስክርነት ቃል ነው። ዋት ሀፕንድ ሲሞን ስለ ኒና ሲሞን የህይወት ታሪክ የሚዳስሰው ዘጋቢ ፊልም ነው። በዛሬው የሙዚቃ ቃና ፕሮግራም ላይም በህይወት የሌለችውን ለጥቁር መብት እንቅስቃሴ ማነቃቂያ ዘፈኖችን በማቀንቀን በሙዚቃ ስራዎቿ የመብት ትግልን ስታካሄድ የቆየችው ኒና ሲሞንን ህይወትና የሙዚቃ ስራዎቿን ለዛሬ እንደስሳለን። አጠር አጠር ያሉ የኒና ሲሞንን መረጃዎች ወደ እናንተ እያደረስኩ ዘፈኖቿን አብረን ስናዳምጥ እናመሻለን። የጀመርነው አይላቪው ፖርጊ ኒና ስሞን በ1957 ዓ ም ያወጣችው የመጀመሪያ አልበሟ ነው። እሱን ነው ቀንጨብ አድርጌ ያሰማኋችሁ። እስቲ ሙሉን እንስማው Everything's all right now. He Stands down. I've got my man now. I've got my porgy. Yes, I love you, porgy. Don't let him take me. Don't let him handle me. You can keep me, I'm gonna stay here with you forever and I'll be glad. Yes, I love you, Poggy. Don't let him take me, don't let him handle me. You can keep me. I'm gonna stay here with you forever. I've got my man. Someday I know, I know, someday that he's coming to call me. He's going to handle. It's going to be like dying, Geith, when he calls me. But when he comes anew, I'll have to go. በ1960 ዎቹ የአሜሪካ ሲቪክ መብት ንቅናቄ ውስጥ በሙዚቃ ስራዎቹ አማካኝነት ከፍተኛ ተሳትፎ በማድረግ ትታወቅ ነበር። ኒና ሲሞን በየካቲት 21 1933 ዓም ዩናይትድ ስቴትስ ውስጥ ኖርዝ ካሮላይና የተወለደችው ኒና ከሙዚቃ ጋር የተዋወቀችው የአራት ዓመት ልጅ እያለች ነበር። የፕሮቴስታንት አማኝና ሰባኪ የነበረችው እናቷን ተከትላ ቤተ ክርስቲያን በሄደችበት ወቅት በዛ ለጋ እድሜዋ እንድትዘምርና ፒያኖ እንድትጫወት እናቷ ትገፋፋት ነበር። ይህን ችሎቷን ያስተዋሉት የእናቷ ነጭ አሰሪ ኒና ክላሲካል ፒያኖ እንድትማር ሁኔታዎችን አመቻቹላት። የኒና የሙዚቃ ህይወትን በሰባት ዓመት እድሜዋ አንድ ብሎ ተጀመረ። የሁለተኛ ደረጃ ትምህርቷን ስታጠናቀቅ ኒና በፒያኖ አስተማሪው አማካኝነት በተሰበሰበላት ገንዘብ በቀጥታ ያመራችው ከዓለማችን ምርጥ የሙዚቃ ትምህርት ቤቶች አንዱ የሆነውና ና ኒውዮርክ ወደሚገኘው ጁላርድ ትምህርት ቤት ትምህርት ቤት ነበር። ገና በልጅነቷ የተካነችውን ክላሲካል ፒያኖ በጁላርድ በጥልቀት ተጠበበችበት። ከትምህርቱ ዓለም ስትወጣም የኒና ህልም የመጀመሪያዋ ሴት ጥቁር አሜሪካዊት ሆና የፒያኖ ኮንሰርት ማሳየት ነበር። እውነታው ግን እንዳሰበችው አልሆነም። ጥቁርነቷ የፒያኖ ጠበብትነቷን እንደ ልብ እንድታሳይ እንኳን አልፈቀደላትም። ይልቁንም ኑሮን የማሸነፍ ትግል በልቶ የማደር ግዴታ ፊቷን ወደ የምሽት ክለብ እንድታዞር አስገደዳት። በ1963 ዓ ም የሲቪክ መብት ተሟጋች የነበረው ሜድገር ኤቨርስ ግድያንና በበርኒንግሃም ቸርች በደረሰ የቦምብ ፍንዳታ አራት ወጣት አፍሪካ አሜሪካውያን ሴቶች መገደልን ተከትሎ ኒና ሚሲሲፒ ጎዳም የተሰኘ ዘፈን አወጣች። ይሄ ዘፈኗ ቀጥሎ ለነበሩት የጥቁር መብት እንቅስቃሴዎች ሰዎች በሙሉ ማነቃቂያ እና ብሔራዊ መዝሙር ሆኖ አገልግሏል። እስቲ ይሄንን ሚስስፒ ዶዳ የተሰኘ ዘፈኗን አዳምጠን ደግሞ እንመለሳለን። Tennessee made me lose my rest. Everybody knows about Mississippi. God damn. Alabama's got me so upset. California's made me lose my rest. Everybody knows about Mississippi. Much longer, somebody say a prayer. Alabama's got me so upset, and Tennessee's made me lose my rest. Everybody knows about me. on my trail school children sitting in jail black cat cross my path i think every day's gonna be my last lord have mercy on this land of mine we all gonna get it in due time i don't belong here i don't belong there i've even stopped believing in prayer About, do I've been there so I know they keep on saying go slow? That's what they say, go slow. That's what they say, go slow. That's what's the trouble stop. washing the windows, so. picking the cotton so. with nothing but rhyme. ኒና ሌሎችም የጥቁር መብት ትግል ማነቃቂያ ዘፈኖችን ተጫውታለች። ከዚህ መሀል ያንግ ጊፍትድ ብላክ የተሰኘው የጥቁር አሜሪካዊ ሴቶችን ውስብስብ ሕይወት የሚያሳየው ዘፈን ተጠቃሽ ነው። በአክላሽ ብሉዝ፣ ኦልድ ጂም ክሮ፣ ፎር ውመን የተሰኙት ዘፈኖችም እንደዚሁ ከመብት ጋር ተያይዘው የሚጠቀሱ ስራዎቿ ናቸው። ኒና ስሞን የትውልድ መጠሪያዋ የነበረው ስሟን ዩነስ ካትለን ሄመንን ወደ ኒና ሲሞን የቀየረችው በምሽት ክለብ መስራቷን እናቷ እንዳታውቅባት ለመደበቅ ነበር። በወቅቱ ተሰራበት የነበረው የምሽት ክለብ በድምጽሽም ካልዘፈንሽ በስተቀር በፒያኖ መጫወት ብቻ በቂ አይደለም ማለት በመጀመሩ ኒና ለድምጽም ቢሆን የዋዛ አልነበረችም እና የፒያኖ ቅላጼዋን ወደ ጃዝ እና ብሉዝ በማዞር የውስጧን ስሜቶች ከሙዚቃ ጋር አዋህዳ ታንቆረቁረው ጀመር። ፎር ውመን ኒና ሲሞን ከሰራቻቸው music out and now, know for woman my skin is black my arms are long My back is strong Strong enough to take the pain Inflicted again and again What do they call me My name is Aunt Sarah Sarah and Sarah My skin is yellow My hair is long My father was rich and white. He forced my mother late one night. What do they call me? ኒና በ1957 ዓ ም የመጀመሪያ አልበሟን ስታወጣ አይ ላቭ ዩ ፖርጊ የተሰኘው ዘፈኗ የመጀመሪያ 20 ምርጥ ዘፈኖች ውስጥ መግባት ችሎ ነበር በዚሁ አልበም ውስጥ የተካተቱት ፕሌን ኮልድሪንግ እና ሊትል ግርል ብሉ የተሰኙት ዜማዎቿም ተወዳጅ ነበሩ አከታትላም አሜዚንግ ኒና ሲሞን በ1959 ኒና ሲሞን ሲንግስ በ1962 እና ሲልክ ሶም በ1967 አከታትላ የሰራቻቸው አልበሞች ከፍተኛ እውቅናና ዝና አትርፎላት ነበር። ኒና ግን በወቅቱ በነበረው ስኬቷም ይሁን በግል ህይወቷ ደስተኛ አልነበረችም። ዋት ሀፕንድ ሲሞን በተሰኘው የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይም ኒና በጣም ቁጡና ሁልጊዜ አንድ የጎደለ ነገር እንዳላት ይሰማት እንደነበር ያሳያል። ኒና የመጀመሪያ ባሏን ዶን ሮስን በ1958 ብታገባም በአመቱ ተፋታለች። ኒና በ1958 ሁለተኛ ባሏና አግብታ ነው በአመቱ ብቸኛ ልጇን ሊሳን የወለደችው። መርማሪ ፖሊስ የነበረው ባለቤቷ እሷን ካገባ ስራውን ሙሉ ለሙሉ ትቶ የእሷ የግል አማካሪና ስራ አስኪያጅ ሆኖ አግዟታል። በጃዝና ብሉዝ ዘፈኖቿ አውቅና እንድታገኝ ሀብት እንድታፈራም እንደረዳት በዚሁ ፊልም ላይ ተጠቅሷል። ነገር ግን ጥሩ ባል እንዳልነበረና እጅግ ያሰቃያትና ይደበድባት እንደነበረም በዚህ ዘጋቢ ፊልም ላይ ከተጠቀሰው ታሪኳ ነው። ፊሊንግ ጎድ ከኒና ስሞን ዝነኛ ስራዎች ውስጥ አንዱ ነው። ፊሊንግ ጎድ እስቲ እንስማላት። Breeze drifting on by, you know how I feel. It's a new dawn. It's a new day. It's a new life for me. Yeah, it's a new dawn. It's a new day. It's a new life for me. Ooh, and I'm feeling good. Running free, you know how I feel. Blossom on the tree, you know how I feel. It's a new dawn, it's a new day, it's a new life for me, and I'm feeling good. Dragonfly out. ኒና በወቅቱ ቁጥር አንድ የጥቁር መብት ታጋይ ከነበረው ማልኮም ኤክስ ጋር በጉርብትና ትኖር ነበር። ኒና በውስጧ ጎድሎ የነበረው ጥያቄ መመለስ የጀመረውም የመብት ትግሉን ከተቀላቀለች በኋላ እንደሆነ በዘጋቢ ፊልሙ ላይ ተጠቅሷል። ጥቁር ሆነን ስናድግ ሕይወታችንን የምናቆየው ለመስራት ሚስጥራችንን በመደበቅና ከድህነታችንም ሆነ ከሚፈጸምብን በደል ለማንም ባለመንገር ነበር ትላለች ኒና። በአሜሪካ በጥቁሮች ላይ ይደርስ የነበረው የሰብአዊ መብት ረገጣ ሕይወቷ ላይ ያጠላሸባት ኒና የሙዚቃ አሳታሚዎች ጋር አለመስማማቷና የታክስ ውስብስብ ችግሮች ተደማምረውባት አሜሪካንን ጥላ ወደ ሌላ ሀገር ተሰዳ እንደነበረም በዘጋቢ ፊልሙ ላይ ተጠቅሷል። ለዛሬ እንግዲህ የኒና ስሞን ስራዎችና የህይወት ታሪኳን አጠር ባለመልኩ ለመዳሰስ ሞክሬ ያለው የተመደበልኝ ሰዓት ግን እዚህ ላይ አብቅቷል። እኔም ለዛሬ በዚህ ልሰናበታችሁ። ሄር ከምስ ዘ ሰን በስካንድል ፊልም ላይ በማጀቢያነት የተካተተው የኒና ስሞን ስራ ነው። ለዛሬ በሱ ልሰናበታችሁ። ደህና ደሩ። Here comes the sun. I say it's all right. It's all right. Here comes a sun, little darling. Here comes the sun. I say it's all right. It's all. Right. አድማጮች ማጠቃለያ ዜና አሰማለሁ። ዛሬ ማለዳ በአዲስ አበባ ተጀምሮ የነበረው የተቃውሞ ሰልፍ በጸጥታ ኃይሎች ተበትኗል። ሰልፉ ሊበተን የቻለው በከፍተኛ የኃይል እርምጃ ነው ሲሉ በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ለቪኦኤ ገልጠዋል። በሌላ በኩል በጎንደር ደብረ ታቦር ከተማ በተካሄደ የተቃውሞ ሰልፍ አንድ ሰው በጸጥታ ኃይሎች ተገድሏል፣ ስድስት ሰዎች ደግሞ ቆስለዋል ሲሉ የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ሊቀመንበር ለቪኦኤ ተናግረዋል። ጎንደር ውስጥ ዛሬም የተረጋጋ ሁኔታ አለመኖሩን አንድ የአካባቢው ተወላጅ ለቪዮ ገልጠዋል። እኒሁ ሰው ስሜ እንዳይገለጥ ብለው ሲያበቁ የዛሬው አለመረጋጋት መነሾ ትናንት ከኮሎኔል ደመቀ ዘውዱ ፍርድ ቤት ቀጠሮ መተጓጎል ጋር የተያያዘ ነው ብለዋል። በሌላ ዜና ደግሞ አንድ በስም እንዲጠቀሱ ያልፈለጉ የሰሜን ጎንደር ነዋሪ በሶስት ወረዳዎች አላፋ፣ ጣቁሳና ደንቢያ አለመረጋጋት አለ፣ በተለይም በጣቁሳ አራት ሰዎች ተገድለዋል ብለዋል። የማዘጋጃ ቤቱ የሻውራ ከተማ ተቃጥሏል ብለዋል። ኦሮሚያ ክልል ሲጠበቅ የነበረው የተቃውሞ ሰልፍ ተደርጓል ሲሉ ለቪኦኤ የደወሉ የአይን ምስክሮች ጠቁመዋል። በሰልፎቹም ቁጥራቸው በውል ያልታወቀ ሰዎች መገደላቸውና መቁሰላቸው መታሰራቸውም ምንጮቹ ተናግረዋል። መንግስት ሕገ ወጥ ናቸው ባላቸው በእነዚህ ሰልፎች ህዝቡ እንዳይካፈልና እርምጃም እንደሚወሰድ ቀደም ሲል አስጠንቅቋል። በተመሳሳይ ዜና ሰማያዊ ፓርቲ ለነገ እሁድ ባህር ዳር የጠራው የተቃውሞ ሰልፍ ኃላፊዎቹ ከአቅም በላይ ባሉት ምክንያት ተሰርዟል። አድማጮች መንግስት በአመጾቹ ዙሪያ መልስ እንዳለው አሁን ወደ አዲስ አበባ ደውዬ እስክንድ ፍሬው ገልጡልኛል። እስክንድርን መስመር ላይ ይዤዋለሁ። እስክንድር ደህና መሸህ፣ እንደምን አመሸህ? አዲሱ ምንድን ነው መንግስት የሰጠው ምላሽ እስቲ ንገረን። እንግዲህ አዲሱ መንግስት ከተቃዋሚዎች ከተቃዋሚ ፓርቲዎች ተቃራኒ የሆነ አቋም ነው ያንጸባረቀው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ማምሻውን ባወጣው መግለጫ ይህ ነው የተንጸባረቀው። ከቅርብም ከሩቅም ባሉ የውጭ የጥፋት ኃይሎች አስተባባሪነት በማህበራዊ ሚዲያ የሚመራ የሀገር ውስጥ የነውጥ ኃይል ሲል ነው የሰልፉን ተሳታፊ የገለጠው። መንግስት በኦሮሚያና በአማራ ክልል አንዳንድ ቦታዎች የመንግስትና የግለሰብ ንብረት አውድመዋል፣ የሰልፉን ተሳታፊዎች ማለት ነው፣ መንገድ ዘግተዋል፣ በንጹሀን ዜጎች እና በጸጥታ ኃይሎች ላይም የሞት አድርጋ አደጋ አድርሰዋል ብለዋል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት በመግለጫው ይህንን ተግባር ሲፈጽሙ በመገኘታቸውም ሙሉ በሙሉ በቁጥጥር ስር ውለዋል ሲል አስታውቋል። ከተለያዩ የኦሮሚያ አካባቢዎች ግለሰቦችን አሰባስበው ወደ አዲስ አበባም አስገብተዋል ሲልም መግለጫው አመልክቷል። ግለሰቦቹ በቁጥጥር ስር ውለዋል በማለት የሚቀጥላል እንግዲህ መግለጫው ግለሰቦቹ በውጭ ካሉ ሀይሎች ስምሪት እንደወሰዱ የሚያረጋግጡ በርካታ ቁሳቁሶች መያዛቸውንም ጠቁሟል። የአሸባሪ ቡድን ባንዲራዎች፣ የጦር መሳሪያዎች፣ ስለቶችና የእጅ ቦምቦች፣ እንደዚሁም የአክራሪ የካዋርጂያ የቀስቀጣ ጽሁፎች እና ባነሮችም እጅ ከፍንጅ ተይዘዋል ነው ያለው። አጥሽዎችን ወደ ህግ በማቅረብ ተጠያቂ የማድረግ ስራም ተጀምሯል በማለት አስታውቋል የመንግስት ኮሚኒኬሽን ጉዳዩ ጽፈት ቤት በመግለጫው። አዲሱ እስክንድር ግን እነዚህ ተቃዋሚዎች ወይም የተቃዋሚ መሪዎች የሰው ህይወት መጥፋቱን ይናገራሉ። የአካባቢውን ነዋሪዎች ሳይቀሩ መንግስት አስር ያለው ከማለት ባለፈ የሞቱ ሰዎች መኖራቸውን የገለጸበት ሁኔታ አለ። እዚህ መግለጫ ላይ እንግዲህ የጉዳት መድረሱን አመልክቷል። ምንድን ነው እንግዲህ በመንግስትና በተቃዋሚዎች የሚሰጡት መግለጫዎች እንድ ቀደም ሲል እንዳልኩት የተለያዩ ናቸው። የተለያዩ አቋም የተንጸባረቀባቸው ናቸው። ተቃዋሚዎች በሀገር ውስጥ ተመዝግበው የሚንቀሳቀሱ ተቃዋሚ ፓርቲዎች ማለት ነው፣ በእነዚህ ሰልፎች ላይ ያላቸው አቋም ከመንግስት የተለየ ነው። አዲሱ ሰልፉ በማንም ቢጠራ ዋናው ነገር የህዝቡ ብሶትና ጥያቄ መንጸባረቁ ነው የሚል አቋም ነው ያላቸው። ዛሬ ያነጋገርኳቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ይህንኑ ነው እየጠቆሙት። የሰልፉ አስተባባሪዎችም ቢሆኑ ለፓርላማው አፈ ጉባኤ፣ ለኦሮሚያ ክልል ፕሬዚዳንት እና ለተለያዩ ከተማ አስተዳደሮች አመልክተዋል ወይም አሳውቀዋል ባይ ናቸው። አቶ ሙላቱ በሰልፎቹ ጉዳት የሚደርሰውና የሰው ህይወት የሚጠፋውም የመንግስት ኃይሎች በሚወስዱት እርምጃ ነው ሲሉ ተቃዋሚ ፓርቲዎች ይከሳሉ። አዲሱ ሌላው ግሬታቸው ሰልፉን በህጋዊ መንገድ ማድረግ እየተቻለ በዚህ መንገድ ባለቤት የሌለው ሰልፍ ተጠራ የሚለው ነው። እነሱ እንደሚሉት በተደጋጋሚ ህጋዊ ሰልፎችን እውቅና ያላቸው ሰልፎችን ለማድረግ ጥያቄ ቢያቀርቡም ተቀባይነት አያገኙም እና በዚህም ላይ ቅሬታ ሲያንጸባረቁ ይታያል ተቃዋሚዎች አዲሱ መልካም የመንግስት አቋም አገር ውስጥ ከሚንቀሳቀሱ ተቃዋሚዎች ጋር ያለውን ልዩነት ነው የገለጥክልን እኔ እንኳን መንግስት አሰርኩ እንደሚለው ሁሉ ይሄን ያህል ህዝብ ሞቷል ወይም ተገድሏል የሚለው ነገር አልተገለጠም ምናልባት ሰሞኑን ስለምንመለስበት በስፋት እንሄድበት ይሆናል ከመንግስትም ተጨማሪ ማብራሪያ እናገኝ ይሆናል እስክንድር ለሰጠህን ተጨማሪ አካባቢ መረጃ በአድማጮች ስም አመሰግናለሁ። አመሰግናለሁ አዲሱ። አድማጮች ከኢትዮጵያ ውጪ ሶማሊያ ውስጥ በባይዶዋ ዛሬ ማለዳ አልሻባብ ጥቃት አድርሶ አንዲት የ15 ዓመት ልጃገረድ ተገድላለች፣ አራት የቤተሰብ አባላትም ቆስለዋል። የሱዳን ህዝባዊ ነጻነት ንቅናቄ ኤስፒኤልኤም ተቃዋሚ የሆኑት ሪክማቻር የክልሉ መሪዎች የኢጋድ ማለት ነው የደቡብ ሱዳን ምክትል ተቀዳሚ ፕሬዚዳንት አድርገው የሰጧቸውን ሹመት መቀበላቸውን ተናግረዋል። በደቡብ አፍሪካ የአካባቢ ምርጫ ገዢው ፓርቲ ኤኤንሲ ፕሪቶሪያ ውስጥ በተቃዋሚዎች ተሸንፏል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ዜናውን ያቀረብኩላችሁ አዲሱ አበበ ነኝ። ሰላም ደናደሩ ደሩ የነበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ ከእሁድ ቅንብሮቻችን ጋር እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን በብርሃን ኃይሉና በሌሎችም ባልደረቦች ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። በሰላም።